የሶማሌ ክልል መንግስት የአፋር ልዩ ኃይልና ኡጉጉማ የተባሉ የአፋር ታጣቂዎች ፈጸሙት ባለው ጥቃት ከ350 በላይ ሰዎች እንደተገደሉ አስታወቀ። የአፋር ክልል በጉዳዩ ላይ ይፋዊ ምላሽ ባይሰጥም በክልሉ የመንግስት መዋቅር የሚሰሩ ግለሰቦች ግን ውጉ ጉማም ሆነ የአፋር ልዩ ኃይል የተባለውን ጥቃት አልፈጸመም ብለዋል። የይገባኛል ጥያቄ ከሚነሳባቸው ሶስት ከተሞች አንዷ በሆነችው የሶማሌ ክልል ገብረ ገርበ ኢሴና የአፋር ክልል ደግሞ ገዳማይቱ እያሉ በሚጠሩት ቦታ ላይ ተፈጸመ በተባለው ጥቃት አብዛኞቹ ተጎጂዎች የሶማሌ ሴቶችና ሕጻናት ናቸው ተብሏል። ለጥቃቱ የፌዴራል የጸጥታ ኃይሎች ኃላፊነታቸውን በአግባቡ አለመወጣታቸው ነው ሲል የከሰሰው የሶማሌ ክልል በከተማዋም ከፍተኛ ውድመትና ዘረፋ ተፈጽሟል ብለዋል። ጥቃቱ አልተፈጸመም ሲሉ ማስተባበያውን የሰጡት የአፋር መንግስት መዋቅር ውስጥ የሚሰሩ ግለሰቦች እንደተናገሩት ደግሞ ይልቁንም አጋጣሚውን በመጠቀም የክልል ልዩ ኃይል ሊይዛቸው የማይችላቸውን ከባድ መሳሪያዎችን ተጠቅመው በአፋር ክልል ላይ ዛሬ ጥቃት እየተፈጸመ ነው ብለዋል። አዲስ ቸኮል ተጨማሪው ዘገባ ያስደምጠናል። የአፋር ልዩ ኃይልና አስቀድሞ ትጥቅ ትግል ያካሄድ የነበረው ኡጉጉማ የተባለው ቡድን የአፋርና ና ሶማሌ ክልል በይገባኛል ከሚካሰሱባቸው ቦታዎች አንዷ የሆነችው ገርበይ ሲሆም ገዳማይቱ ላይ በሚኖሩ የሶማሌ ብሔር ተወላጆች ላይ ጥቃት ፈጽሟል ሲል የሶማሌ ክልል መንግስት ከሰሰ። የሶማሌ ክልል ትናንትና ባወጣው መግለጫ ጁንታው ካለው ህወሀት ጋር ግንኙነት አላቸው ብሎ የከሰሳቸው ኡጉጉማ የተባለ ቡድንና የአፋር ልዩ ኃይል ትኩረት ለመበታተንና ጠላት ያለውን ህወሀትን አላማ ለማሳካት ገዳማይቱ ከተማ ላይ በመቶዎች የሚቆጠሩ ንጹሐን ነዋሪዎችን እንደጨፈጨፉና እንዳፈናቀሉ እንዲሁም ከተማዋን ሙሉ በሙሉ በሚባል ደረጃ እንደዘረፉና እንደ ወደሙ አስታውቀዋል። በጉዳዩ ላይ ለቪኦኤ ቃላቸውን የሰጡት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ መሀመድ ሮብሌ በከተማዋ ከሶስት መቶ ሀምሳ በላይ ሰዎች ተገድለዋል ብለዋል። እዛ ውስጥ ያሉ መከላከያ እጅ ያሉ ሰዎች የሰጡን ኢንፎርሜሽን ሁሉም ያየ ነው የምንነገረን እና የተገደሉት ሰዎች ከሶስት መቶ ሀምሳ በላይ እና ከአምስት መቶ ትንሽ የሚያንሱ ናቸው እያሉን ነው። ግን እስካሁን ድረስ ያ ከተማው በአፋር እጅ ነው ያለው፣ እኛ ቦታውን አልገባንም። ወደ ስድስት መቶ ዘጠና ሰዎች ደግሞ እዛ ውስጥ ነው ያለው፣ በመከላከያ እጅ ነው ያሉት እና ሁኔታው በጣም አስከፊ ነው የንብረት እና ሌላው ጉዳት እሱ ተው በቃ ከተማው እንዳለ ተዘርፋለች። እያንዳንዱ ቤት ገብተው ዘርፈው ነው ያሉት። የክልሉ መንግስት ትላንትና ባወጣው መግለጫ ጥቃቱ ሊደርስ የቻለው አካባቢው መጠበቅ የነበረበት የፌዴራል ጸጥታ ኃይል ኃላፊነቱን በአግባቡ ባለመወጣቱ ነው ሲል ከሷል። በጉዳዩ ላይ ከአፋር ክልል በኩል የተሰጠ ይፋ የምላሽ የለም። ቪኦኤ ከትላንትና ጀምሮ የክልሉ መንግስት ኮሚኒኬሽንና የጸጥታ ቢሮ ኃላፊዎችን አግኝቶ ለማነጋገር ያደረገው ተደጋጋሚ ጥረት አልተሳካም። በአፋር ክልል አደጋ መከላከል እንደሚሰሩ የገለጹልን አቶ ከድር መሀመድ የተባሉ ሉ ነዋሪ ግን በሶማሌ ክልል በኩል የሚቀርበውን ክስ አጣጥለዋል። የግጭቱ መነሻ የአፋር መሬትን ወደ ሶማሌ ክልል ለመጠቅለል ፍላጎት ባላቸው ሶማሌ ኃይሎች የተቀሰቀሰ ነው ብለዋል። ውጉጉማ የተባለ ታጣቂ ቡድንም በአሁኑ ሰዓት በአፋር ክልል መሬት የለም ብለዋል። እንኳን በዳማይቱ ቀርቶ በአፋር ብሔራዊ ክልላዊ መንግስት የታጠቀ ኃይል በአሁኑ ሰዓት የለም ያለው የአፈር ልዩ ኃይል ደግሞ በዚህ በሰሜን በኩል እየተደረገ ባለው በህወሀትና በኢትዮጵያ መከላከያን በማገዝ ውጥረት ላይ ነው ያለው ልዩ ኃይል እንጂ ከኢሳ ማህበረሰብ ጋር ለመጣላት ጊዜ የለውም። ስለዚህ እነሱ ምንድነው? አሁን ይህንን ክፍተት በመጠቀም የአፋር አርብቶ አደሮችና ሴቶችን በኃይል አቀራምቶ መሬቱን ለመውሰድ በሚያደርጉት ጥረት ቀድሞ ራሱ ራሳቸውን በድሎ እንደ ተበዳይ አድርጎ ራሳቸውን የማቅረብ ሁኔታ ነው እንጂ በዚህ አካባቢ ጉጉመ የሚባል የታጠቀ ኃይል በአሁኑ ሰዓት እንኳን ገዳማይቱ ቀርቶ አፋር ክልል ውስጥ የለም። እንደሚታወቀው በኢትዮጵያ ደረጃ ይታወቃል። የለውጥ መንግስት ከመጣ ጊዜ ጀምሮ በተደረገው ጥሪ መሰረት ጉጉሞ ከነበረበት የትጥቅ ትግል በሰላማዊ መንገድ ወደ መንግስት በሰላም በመግባት ግማሹን በመንግስት የስራ መዋቅር ግማሹ ደግሞ ወደ ፖሊስ እና ግማሹ ደግሞ የራሱ የሆነ በንግድ ዓለም እንዲሰማራ ተደርጎ ወደ የቤታቸው ተመልሷል እንጂ በአሁኑ ሰዓት በአፋር ብሔራዊ ክልላዊ መንግስት ውስጥ ጉጉሞ የሚባል የሚንቀሳቀስ የትጥቅ ትግል የሚያካሄድ አካል የለም። እንደ አቶ ከድር ገለጻ በአካባቢ ሶማሌዎች ላይ ጥቃት ሊፈጽም የሚችለውን በእርግጠኝነት ባያውቁም፣ ሆኖም በተደጋጋሚ በሶማሌዎች ጥቃት ይፈጸምበታል ያሉት የአፈራሩ ተዋደር ምላሽ ሰጥቶ ሊሆን እንደሚችል ነው የገለጹት። ከሎጊያ እስከ አዋሽ በሚደረገው ጉዞ ላይ የአፋር ህዝብ ብዙ እየተሰቃየ ይገኛል። ይታወቃል። በኢትዮጵያ ደረጃ ይታወቃል። የፌደራል መንግስት ያውቃል። ስለዚህ መንገድ ላይ ይሄ መኪና ላይ አፈራ የለም እየተባለ ከተገኘን ከመኪና አውርዶ በመግደል ይሁን ይቅር አፋር ብቻ አይደለም። የመንግስት አካላት ከዚህ በፊት የትምህርት ሚኒስትር ሰራተኞች፣ አሁን ከአራት ቀን በፊት ደግሞ የመከላከያ አዛዦች እና በተለያየ ጊዜ እየተገደሉ ባለበት ሁኔታ ነው ያለው እና ስለዚህ አሁን ይሄ አፋር ህዝብ ይሄን በስም ከለየ መገደሉ እና መታረዱ ችላን ገሸገሸው ህብረተሰቡ ራሱ የወሰደው እርምጃ ሊኖር ይችላል። በገዳማይቱ በኩል ማለት ነው። ስለዚህ ያ ማለት ደግሞ የታወቀ ካህን ሳይሆን ህብረተሰቡ ባለው በዱላ ቢሆን በምናምን ይሰጋ መፋለሙ፣ ዛሬ አይደለም ይታወቃል። ግማሽ ምዕተ ዓመት የቀጠለ ጦርነት ነው። ስለዚህ ራሳቸውን ለማከላከል የአፋር አርብቶ አደር የወሰደው እርምጃ ሊኖር ይችላል። የሶማሌ ክልል ትላንትና ባወጣው መግለጫ ልዩ ሀይሉ አሸባሪ ያለውን ሕወሓትን ለመዋጋት ወደ ሰሜን በዘመተበት ሁኔታ የጥቃት መፈጸሙን አውግዞ አሁንም የቀሪዎቹ የከተማ ነዋሪዎች ህይወት ለመታደግ እርምጃ እንዲወሰድ ጥሪ አቅርቧል። በትላንትና ሁለት የገዳማይቱ ወይም ገርቤሴ ከተማ በአፋር ኃይሎች ስር እንደሆነች የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ምክትል ኃላፊ አቶ መሐመድ ሮብል የገለጹልን ሲሆን ዛሬ ከተማዋ ላለችበት ሁኔታ ግን ከክልሉ በይፋ የተባለ ነገር የለም። ይሁንና ትላንትና የወጣውን መግለጫ ተከትሎ በዛሬው ዕለት የሶማሌ ክልል ልዩ ኃይል በአካባቢው ላይ ጥቃት መጀመሩን የአፋር ክልሉ አቶ ከድር አስታውቀዋል። በዚህ ወቅት ግን አሁን የአፋር አርብታደር እየተደበደበ ያሉ ግን በድሽካና በዙ ሀያ ሰባት በሚባል አርብታደር ሊይዞ በማችን መሳሪያ ነው እየተደበደበ ያሉ። ገዳማይቱ ከተማ በአፋር ክልል ስር ሆነው ሶማሌ ከሚበዛባቸውና ከሁለት ሺ ሰባት ዓመተ ምህረት ጀምሮ በአፋር ክልል ስር ከሆኑ ሶስት አወዛጋቢ ቀበሌዎች አንዷ ነች። በእነኛ አወዛጋቢ ቀበሌዎች የተነሳ ሁለቱ ክልሎች ሰዎች ላለፉት ሶስት ዓመታት በርካታ ደማፋሳሽ ግጭቶችን አካሂደዋል። ያለፈው ቅዳሜ የጀመረው የአሁኑ ግጭትም በሁለቱም በኩል አሸባሪ ያሉትን ህወሓትን በመዋጋት ላይ በተጠመዱበት ወቅት ሌላኛ ወገን ለግዛት ማስፋፋት ሲል የጀመረው ነው ሲሉ አንዱ ሌላውን ይሆን ይችላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።